ስፖርት። ጤና ይስጥልኝ አድማጮች። በሳምንቱ መጨረሻ እጅግ ተጠባቂ በነበረው የማንቸስተር ሲቲ እና የአርሰናል ፍልሚያ ሲቲ በሜዳው ጉድ ከመሆን የማታ ማታ ተርፏል። አርሰናል ሙሉ ግማሽ የጨዋታ ክፍለ ጊዜውን አንድ ተጫዋች ጎድሎበትም አይበገሬነቱን አሳይቷል። ቼልሲና በሻምፒዮንስ ሊጉም ድሌቀናው ሊቨርፑል በተመሳሳይ የግብ ልዩነት ተጋጣሚዎቻቸውን አሰናብቷል። ማንቸስተር ዩናይትድ ግብ ማግባት ተስኖት ነጥብ ተጋርቷል። እድሜያቸው ከ20 ዓመት በታች የኢትዮጵያ ብሔራዊ የእግር ኳስ ቡድን ለታንዛኒያው የሴካፋ ፉክክር ዝግጅቱን በማከናወን ላይ ነው። የሙቀት ጉዳይ በፎርሙላ አንድ አሽከርካሪዎች ዘንድ ዋነኛ መነጋገሪያ ሆኗል። ተጨማሪ ስፖርታዊ መረጃዎችንም አካተናል። አብራችን ቆዩ። እግር ኳስ እጅግ አጓጊ ወደ ነበረው የእንግሊዝ ፕሪምየር ሊግ የሳምንቱ መጨረሻ ውድድር ከመሻገራችን አስቀድመን ታንዛኒያ ስለምታዘጋጀው የሴካፋ ውድድር አጠር ያለ ዘገባ ይኖረናል። እድሜያቸው ከ20 ዓመት በታች የኢትዮጵያ ብሔራዊ የእግር ኳስ ቡድን ታንዛኒያ በምታስተናግደው የዘንድሮ የሴካፋ ዞን የአፍሪቃ ዋንጫ ዝግጅቱን በማከናወን ላይ ነው። ቡድኑ ለአፍሪቃ ዋንጫ ማጣሪያ በሚኖረው ዝግጅት ትናንት በአዲስ አበባ አበበ በቂላ ስታዲየም የአምስተኛ ቀን ልምምድ ካደረገ በኋላ ቀደም ብሎ ከተቀነሱ ተጫዋቾች በተጨማሪ ሶስት ግብ ጠባቂዎች መቀነሳቸው ተገልጧል። ኢትዮጵያ በምድብ ለ ከኡጋንዳ፣ ደቡብ ሱዳንና ቡሩንዲ ጋር ተደልድላለች። በምድብ ሀ ደግሞ አስተናጋጇ ታንዛኒያ፣ ሱዳን፣ ሩዋንዳና ኬንያ ይገኛሉ። ውድድሮቹ ከእሁድ መስ መስከረም 26 ቀን እስከ ጥቅምት 10 ቀን 2017 ዓ.ም ድረስ ለሁለት ሳምንታት ታንዛኒያ ውስጥ ይከናወናሉ። ፕሪሚየር ሊግ በሳምንቱ መጨረሻ ከተከናወኑ የእግር ኳስ ግጥሚያዎች መካከል ማንቸስተር ሲቲ አርሰናልን ያስተናገደበት እጅግ አጓጊ ነበር። የማታ ማታ በጆን ስቶንስ ግብ ሁለት እኩል ወጣ እንጂ ማንቸስተር ሲቲ ብርቱ ሽንፈት ገጥሞት ነበር። በሜዳው ኢትሃድ በደጋፊዎቹ ፊት የተጫወተው ማንቸስተር ሲቲ አንድ ተጫዋቹ በቀይ ካርድ ከሜዳ በተሰናበተበት አርሰናል መቼም የማይረሳ ሽንፈት ገጥሞት ነበር። የማንቸስተር ሲቲ ተከላካይ ማኑዌል አካንጂ በመልሱ ጨዋታ ኤሚሬትስ ስታዲየም ውስጥ አርሰናልን በደጋፊው ፊት ድል እናደርጋለን ሲል ዝቷል። አርሰናል የመጀመሪያው መደበኛ ጨዋታ አጋማሽ ተጠናቆ በስምንተኛው ደቂቃ ሊያንድሮ ትሮሳርድ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብቶበታል። ቀሪውን አጋማሽን በአስር ተጫዋቾች በአብዛኛው በመከላከል ለማጠናቀቅ ተገዷል። ተጋጣሚውንም አስጨንቆ ሶስት ነጥብ ይዞ ለመውጣት ጫፍ ደርሶ ነበር። የማታ ማታ ግን ማንቸስተር ሲቲ የአርሰናልን የብረት አጥር የመከላከል ስልት በጆን ስቶን ሰብሮ አቻ የምታደርገውን ግብ በማስቆጠር ጨዋታው ወዲያው ተጠናቋል። የማንቸስተር ሲቲ ላለመሸነፍ የአርሰናል ድል አድርጎ ወደ ሜዳው ለመመለስ እስከ መጨረሻዋ ደቂቃ ድረስ ያደረጉት ግብግብ እጅግ አዝናኝ ነበር። በማንቸስተር ሲቲ የቀኝ የኋላ ተከላካይ መስመር ካይ ዎከር እንደ ግድግዳ ሆኖ የአርሰናል አጥቂዎችን መፈናፈኛ አሳጥቶ ነበር። ነጥብ ይዘን እንመለሳለን ብሎ ወደ ኢታድ ስታዲየም ላቀናው አርሰናል አንድ ተጫዋች ተሰናብቶበትም ያስመዘግበው ውጤት እጅግ የሚደነቅ ነው። ማንቸስተር ሲቲም በጨዋታው የባክነ ጊዜ መጠናቀቂያ ላይ ያስቆጠረው በሜዳው ተሸንፎ ጉድ ከመሆን የተረፈበት ነው። ለጊዜውም ቢሆን የደረጃ ሰንጥረጁን በ12 ነጥብ በበላይነት የመራው ሊቨርፑል ቦታውን በአንድ ነጥብ ለበለጠው ማንቸስተር ሲቲ ያስረክቧል። አርሰናል በ11 ነጥብ ከአስቶን ቪላ ቀጥሎ አራተኛ ደረጃ ላይ ሰፍሯል። አስቶን ቪላ እንደ ሊቨርፑል 12 ነጥብ ይዞ በግብ ልዩነት ሶስተኛ ደረጃ ላይ ይገኛል። አስቶን ቪላ ጎልፍስን ቅዳሜ ዕለት 3 ለአንድ ድል አድርጓል። ሊቨርፑልም ዳርዊን ኑኔዝ የመጀመሪያ ግቡን አስቆጥሮ ባለቀሰበት የቅዳሜ ግጥሚያ ቦርመስን 3 ለ0 ሸኝቷል። በሻምፒዮንስ ሊግ ግጥሚያም ባለፈው ሳምንት ማክሰኞ ሊቨርፑል የጣሊያኑ ኤስ ሚላንን 3 ለ1 አሸንፎ ነበር። ቸልሲ በ10 ነጥብ በደረጃ ሰንጠረዡ አምስተኛ ነው። ቅዳሜ ዕለት ከክሪስታል ፓላስ ጋር ያለምንም ግብ የተለያየው ማንቸስተር ዩናይትድ 7 ነጥብ ሰብስቦ 11ኛ ደረጃ ላይ ይገኛል። ሳውስሃምፕተን፣ ኤቨርተን እና ዎልፍስ በ1 ነጥብ ከ18ኛ እስከ 20ኛ ደረጃ ወራጅ ቀጠና ውስጥ ሰፍሯል። ቡንደስሊጋም የጀርመን ቡንደስሊጋ የሳምንቱ መጨረሻ ፉክክር መሪው ባየር ሚንሽን ቬርደር ብሬመን ሜዳ ተጉዞ አምስት ለዜሮ ኩም አድርጎታል። በ12 ነጥቡም የደረጃ ሰንጠረዡ መሪነቱን አስጠብቋል። ሽቱትጋርት በሜዳው ትናንት ዶርትሙንድን አስተናግዶ አምስት ለአንድ ሸኝቶታል ። ዶርትሙንድ በደረጃ ሰንጠረዡ እንደሰበሰበው ነጥቡ ሰባተኛ ነው። ቮልስቡርግን ትናንት አራት ለሶስት ያሸነፈው ባየርን ሌቨርኩሰን በዘጠኝ ነጥብ በደረጃ ሰንጠረዡ ሁለተኛ ደረጃ ላይ ይገኛል። ፍራይቡርግና አይንትራክት ፍራንክፉርትም ተመሳሳይ ዘጠኝ ነጥብ ይዘው በግብ ልዩነት ሶስተኛና አራተኛ ናቸው። ከሳንክት ፓውሊ ጋር ትናንት ያለምንም ግብ የተለያየው ላይፕዚሽ እንዲሁም ቅዳሜ ዕለት ሆፍንሃይምን ሁለት ለአንድ የረታው ኡኒዮን ቤርሊን ተመሳሳይ ስምንት ነጥብ አላቸው። በግብ ልዩነት ብቻ አምስተኛና ስድስተኛ ደረጃ ላይ ሰፍሯል። ቦሆም፣ ሳንክት ፓውሊና ሆልሽታይን ኪል ከ16ኛ እስከ 18ኛ ወራጅ ቀጠና ላይ ይገኛሉ። ፎርሙላ 1 ሲንጋፖር ውስጥ ትናንት በተከናወነው የፎርሙላ አንድ የመኪና አሽቅድምድም ሁለቱ የማርሴዲስ አሽከርካሪዎች ሙቀት ያሳደረባቸው ተጽዕኖ ከፍተኛ መሆኑ ተገለጠ። በትናንትናው አሽቅድምድም ጆርጅ ሩሴልም ሆነ ሌላኛው የመርሴዲስ አሽከርካሪ ሎዊስ ሀሚልተን አራተኛና ስድስተኛ ደረጃ አግኝተው አጠናቋል። ከውድድሩ በኋላ ግን ሙቀቱ በፈጠረባቸው ራስ ምታት የተነሳ ግዴታ በነበረው ጋዜጣዊ መግለጫ ላይ መሳተፍ ተስኗቸዋል። የመርሴዲስ ተፎካካሪዎች አሰልጣኝ ቶቶ ቮልፍ ከውድድሩ በኋላ ወዲያውኑ መታመማቸው ተዘግቧል። አሽከርካሪዎች ላይ የሚከሰተው የሙቀት ሁናቴ አሳሳቢነቱ አነጋግሯል። በሲንጋፖር እሽቅድምድም የማክላርኑ አሽከርካሪ ላንዶ ኖሪስ አሸናፊ ሆኗል። ላንዶ ራሱ አሸንፎ ከተሽከርካሪው ሲወጣ ሙቀቱ አጥቦል ብሎት እንደነበር ተናግሯል። በትናንቱ የፎርሙላ አንድ እሽቅድምድም ሌላኛው የማክላርን አሽከርካሪ ኦስካር ፒያስትሪ ሶስተኛ ደረጃ አግኝቶ አጠናቋል። ሌዊስ ሃሚልተንን በመቅደም ደግሞ ሻርል ሌክሌርክ አምስተኛ ወ ተደርጓል። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማን ተጋፍቶት ስለሽነኝ አስተያየት ጥቆማችሁ አይለየን። መልካም ጊዜ ጤና